በአማራ ብሔራዊ ክልል የተቀነባበረ የማፍረስ ዘመቻ እየተካሄደብኝ ነው ሲል ሰማያዊ ፓርቲ ትናንት ያወጣው መግለጫ የክልሉ መንግስት አስተባብሏል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ዛሬ ለቪኦኤ በሰጡት ቃል ሕግን ተላልፎ የሚገኝ ማንም አካል ይጠየቃል ብለዋል። በሌላ በኩል ደግሞ ከትናንት በስቲያ በሰማያዊ ፓርቲ አባላት ላይ በተመሰረተው የወንጀል ክስ የተጠቀሱ አንቀጾች በሀገሪቱ ከፍተኛውን ቅጣት የሚያስከትሉ መሆናቸውን አንድ የህግ ባለሙያ በሰጡት ትንታኔ ጠቁመው በድንጋጌው ውስጥ የተጠቀሱትን ጥፋቶች መፈጸም የሚችል የተደራጀ ኃይል ኢህአደግ ብቻ ነው ብለዋል። ሰሎሞን አባተ ተጨማሪ አለው። በዘጠኝ የሰማያዊ ፓርቲ መሪዎችና አባላት ላይ ከትናንት በስቲያ ባህር ዳር ላይ የተከፈተው ክስ የፖለቲካ ዘመቻና እርምጃ አካል ነው ሲል ሰማያዊ ፓርቲ ትናንት ባወጣው መግለጫ ማማረሩን መዘገባችን ይታወሳል። እና እንደዚህ አድርገው ሙሉ በሙሉ የምዕራብ ጎጃምን፣ የሰሜን ጎንደርን፣ የደቡብ ወሎንና የምስራቅ ጎጃምን መዋቅሮች ሙሉ በሙሉ በአዋጅ በሚመስል መልኩ ነው ያፈረሱትና እየተለየ የሚያደርገው ይህን መዋቅሩን ነው እየመጡ ያሉትና ወይ ሰላማዊ ትግል አይቻልም እዚህ ሀገር ከተባለ፣ እኛም ሰው ቢታሰርም እንዲሰቃይም አንፈልግም እግር ያሉ ትግል ነገር የሚገባል። በተለይ ደግሞ አማራ ክልል የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ አሰፋ ከቪኦኤ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው። ለሰማያዊ ፓርቲ ዝርዝር ቅሬታዎችና ውንጀላዎች ዛሬ ምላሽ የሰጡት የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ምንም እንኳ በፍርድ ቤት በተያያዙ ጉዳዮች ላይ ዝርዝር ማብራሪያ ከመስጠት ቢቆጠቡም፣ ከፓርቲው ጋር ክልላቸው የተለየ ጸብ እንደሌለው አመልክተዋል። በአማራ ብሔራዊ ክልላዊ መንግስት በተናጠል ብቻ ሳይሆን በአጠቃላይ በኢትዮጵያም ያለው ህጋዊና ሰላማዊ መንገድን መርጠው አባላት አፍርተው በሀገሪቱ ውስጥ ለሚገነባው የመድበለ ፓርቲ ስርዓት አስተዋጽኦ ለማበረከት የሚንቀሳቀሱ ፓርቲዎች በሀገር ደረጃም በመንግስት በክልል ደረጃም ቢሆን በተቻለ መጠን እነዚህ ፓርቲዎች ይብዛም ያንስም አባላት አላቸው። የፓርቲውን መስመር የፓርቲውን ዓላማና ግብ አምነው የተመዘገቡና የሚንቀሳቀሱ አባላት ስላላቸው ለአባላቱ እውቅና መስጠት ስለሚገባው መብታቸው ስለሆነ ዴሞክራሲያዊ መብታቸው ስለሆነ የክልላችን መንግስትም የእነዚህን ፓርቲዎች አባላት ከፓርቲዎቹ በስተጀርባ ፓርቲዎቹ ብቻ ሳይሆኑ አባላት ስላሉ ዜጎቻችን ስላሉ ያላቸውን ፖለቲካ አቋም ማራመድና ለህዝቡ አስገንዝበው ህዝቡ ይጠቅመኛል ካለ እነሱን ሊከተል አይጠቅመኝም፣ ካለ ደግሞ ብይኑን እንዲሰጥ የግድ ስለሆነ እነዚህ ከእነዚህ ፓርቲዎች አንዱ ሰማያዊ ፓርቲ ነው። ስለዚህ በተናጠል አንድ ፓርቲ አባላት አፍርቶ እየተንቀሳቀሰ እያለ ጫና ወከባ ሊደረግበት የሚችልበት አሰራሩም በተግባራዊ እንቅስቃሴም የለም። በመጀመሪያ ደረጃ ይሄንን ነው ማስገንዘብ የምፈልገው። ይሁን እንጂ መጠየቅ ያለባቸው ሰዎች ካሉ በማንኛውም ጊዜ ይጠየቃሉ ብለዋል። የመንግስትንም ሆነ የፓርቲን ባለስልጣናት እንዲሁም አባላት በተጠቃቀሱት አካባቢዎች በእያንዳንዱ ወረዳና ቀበሌ ያለውን እያንዳንዱን ሰው መረጃ ጠቅሼ ላላብራራ እችላለሁ። ነገር ግን በአጠቃላይ ማናችንም ከህግ በታች ስለሆን አባል የሆንበት ወይ አመራር የሆንበት ፓርቲ ምንም ይሁን ምን መጠየቃችን ስለማይቀር የሰማያዊ ፓርቲም አመራሮች፣ አባላት ጥሳት አጥፍተዋል፣ ህግ ተላልፈዋል፣ ምንም እንኳን በሰላማዊ መንገድ እንንቀሳቀስ ይበሉ እንጂ ሰላምን የሚያደፈርስና ህግን የሚጥስ ተግባር ውስጥ ገብተዋል ብሎ መረጃ ያለው ሰው አካል ሊጠይቃቸው የግድ ነው። በዚህ ሁኔታ ውስጥ በዚህ ማዕቀፍ የሚታዩ ናቸው ማለት ነው። በአጠቃላይ ሰማያዊ ፓርቲ ቅሬታ ያቀረበባቸው አካባቢዎች የእያንዳንዱ ሰው የእያንዳንዱ ፓርቲ አባል ማለት የፓርቲው አባል ወይም ደግሞ አመራር ጉዳይ ግን በህግ ፖሊስ ባለው መረጃ አቃቤ ሕግ ክስ መስርቶበት ፍርድ ቤቶች የፍትህ ስርዓቱ ብይን የሚሰጥ ስለሆነ ይሄንን ማዕቀፍ ነው በደንብ አድርገን እያስተገበርኛለን። አቶ ንጉሱ፣ ለመሆኑ ሰላማዊ ትግልን የእርስዎ መንግስት እንዴት ነው የሚገነዘበው? መቼም በአማራ ክልል ውስጥ ገዢው ፓርቲ ብአዴን ነው። የብአዴንን አሰራርና አካሄድ አስተሳሰብ ተቀብሎ መኖር ነው ወይም በእሱ ስር መንቀሳቀስ ነው ወይስ ደግሞ ሰማያዊ ፓርቲም ሆነ ሌሎች ተቃዋሚ ፓርቲዎች የሚጠቅሱት ይህንን እርሶ የጠቀሱትን ህገ መንግሥት ነው እና ይህንን ህገ መንግሥት ማክበር ነው ህገ መንግስቱን ማክበር ነው። ህገ መንግስቱን ማክበር በቃልና በተግባር ግን ከተለያየ ቃል ሳይሆን ተግባር ነው የሚታየው። የፍርድ ሂደቶች ይዘገያሉ፣ ይጓተታሉ መባሉን ያላስተባበሉት አቶ ንጉሱ በዚህ መስክ ስራዎች መከናወን እንዳለባቸው ገልጸዋል። በሌላ በኩል ደግሞ የሰማያዊ ፓርቲ አባላት በተከሰሱባቸው የወንጀል ህጉ አንቀጾች ላይ ትንታኔ የሰጡን የህግ ባለሙያ አቶ ተማማባ ቡልጎ የክሱ አቀራረብ ትክክል ነው ብለው እንደማያምኑ ገልጸዋል። የተከሰው አንቀጽ በጣም ከባድና በአገሪቷ የመጨረሻው ከባዱ አንቀጽ ነው በሰዎች ላይ በእርግጥ ያን ነገር አድርገዋል፣ ከዛ ጋር የሚያያይዛቸው ነገር አለ ብሎ የሚል ስታብሊሽ አድርጎ በመስረቱ ከባድ ስለሚሆን በዚህ መልኩ የሚቀርቡ ጉዳዮች በጣም በከፍተኛ ጥንቃቄ የሚሰሩ መሆን ያለባቸው ነው የሚመስለኝ እና እርስዎ ይሄንን ክስ ሲያዩት፣ የወንጀሉን ዝርዝር አቀራረብ ሲመለከቱት እና ተያያዙ የተባሉ ማስረጃዎች እማኞችና ሰነዶችን ሲያጤኑ ይሄ አቀራረብ ሊቀጥል የሚችል ከከሳሹ አኳያ፣ ከአቃቤ ሕግ አኳያ ሊገፋበት የሚችል አቀራረብ ነው አይመስለኝም። ምክንያቱ ጉዳዩ ራሱ ሲነሳ የሚታወቅ ነገር አለ። የህዝብ ንብረት ጉዳይ ጥያቄ አለ። ያን ተያይዞ የተፈጸሙ ነገሮች አሉ። በእርግጥ እነዚህ ሰዎች ከዛ ጉዳይ ጋር የሚያያይዛቸው ነገር አለ ወይ ብለህ ስትል፣ በእርግጠኝነት የሚያያይዛቸው ነገር አለ ብለህ መናገር አትችልም። ምክንያቱም እነዚህ ሰዎች አልገደሉም ተደረገ የተባለውንም ነገር ንብረት ጉዳትም አላደረሱም። እንደዚህ ያደረጉት ሌሎች ሰዎች ናቸው። በመንግስት የሚታመን ነገር አለ። እነዚ ሰዎች ባልተከሰሱበት ሁኔታና ለፍርድ ባልቀረቡበት መልክ ይህን አንድ አድርጋቸዋል። ሙከራ አድርጋቸዋል። ሙከራ እኮ የሚባለው የተፈጸመውን ድርጊት አንደኛ የተገደለ ሰው አለ፣ ክሱ ላይ እንደተጠቀሰው የጠፋ ንብረት አለ። ማን አጠፋው ነው? እነዚህ ሰዎች አላጠፉትም። እነዚህ ሰዎች እነዚህ ሰዎች አልገደሉም። ስለዚህ ሰልፉ ፍቃድ አለው ከተባለ አንደኛ ህጋዊ ነው የሚሆነው። ሁለተኛ ሰልፉ ፍቃድ ከሌለው ደግሞ እነዚህ ሰዎች ሰልፉን ጠሩት ሊባል አይችልም።

ተጠያቂ ነው የሚሆነው እንጂ እዚህ ወገን የዚህ ፓርቲ አባላት ሊሆኑ አይችሉም ማለት ነው። በሁለቱም መልኩ ክፍሉን ያዋጣ አይሆንም። የተመሰረተውን ክስ በፌዴራሉ ፍርድ ቤት ውክልና ካልሆነ በስተቀር ጉዳዩ የቀረበለት ፍርድ ቤት የማየት ችሎታ እንደሌለው የጠቆሙት አቶ ተማም በተጠቀሱት የወንጀል ሕግ አንቀሶች የሰፈሩትን ጥፋቶች ማድረስ የሚችል ብቸኛ ኃይል አሁን ኢትዮጵያ ውስጥ ኢህአደግ ብቻ ነው ብለዋል። ከአቶ ንጉሱ ጥላሁንና ከአቶ ተማም አባቡልጉ ጋር የተደረጉ ሙሉ ቃለምልልሶችን ከዌብሳይታችንና ከፌስቡክ ገጻችን ያገኛሉ።